dj fatsy that's a brand name that's a brand name i stand behind it i guarantee it they know that even if they don't know me anymore than they know the, the, the chairman of general mills dj fatsy my man god loves me ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ዲጄ ፋቱ ነኝ። የምታደምጡት ጋቢና ቪዮኤ ፕሮግራማችን ተጀምረዋል። ዛሬ አርብ ነው። አርብ ደግሞ አርብ የቀን ጠዴ ብለነዋል ከዚህ ጠዴ ጠዴ ሙዚቃዎች ነው የሚተላለፉላችሁ። ማስተናግዳችሁ ዲጄ ፋቱ ነኝ። ዘና ፈታ ብላችሁ ታደምጣላችሁ፣ ትዝናና አላችሁ። ከዛም ባሻገር ደግሞ ፌስቡክ ቪዮ የአምሃሪክ ላይ በቀጥታ እየተላለፈ ነው። እዛም ላይ ዘና እያላችሁ ከስር ኮመንታችሁን ጣልጣል ጣልጣል እያረጋችሁ አብረን እንቆያለን ለሚቀጥሉት ሰላሳ ደቂቃዎች። ፕሮግራሜን የምጀምረው በቴዲ ዮ ነው። ቴዲ ዮ እንግዲህ አዲስ ሙዚቃ አውጥተዋል። አዲስ አራዳ ይሰኛል። ከዛ ላይ ጭሱ ዲጄ ባሱ ጭሱ

Yara dar chiswa, kabra rana chiswa, chisu chisu. Yara dar

ሁሌ ሲቃጠር ምንም ችግር ቢፈጠር ነገር ማያቃጠር እወቁኝ ሁሌ እኔ ማነ ልጅ ጃሱ አንደኛው እኔ ነኝ ያራዳ ልጅ ሱ ሱ ሱ ያራዳ ልጅ ሷ ቀብራራ ነች ሱ ያራዳ ልጅ ሷ ቀብራራ ነች። ነገርን ትቼ በጎ ሰርቼ መልካሞኜ ኑሬ ጓደኛ ፍቼ ከንጀራውም ብሉ ደሞ ካትክልቱ ማንሱ ይሄን ሳጨርሱ ዋ በሉ እንዳትነሱ ብዬ ያበላው ደሞ ሙክት አርጄ ቁርጥ አስቆርጄ ብሉ ውስኪ ያስወርጄ አንድ አጣላል ብዬ ጉርሻዬን አስከትዬ ፍቅር ስለቅስ ኖር ያለው በዘመኔ ለችግር ደራሽ ለተራበ ደሞ አጉራሽ አላቅም ስስት መላያለን በጭራሽ በራብ ገርጥቼ በጎ መልካም ሰርቼ ሲጠፋ ከቼ ቀሩ ጓደኛ ጥቼ ብዙ ብዙ ያራዳር ቺሱ ያራዳር ቺሷ ቀብራራነ ቺሷ ብዙ ብዙ ያራዳር ቺሱ ያራዳር ቺሷ ቀብራራነ ቺሷ ብዙ ብዙ ያራዳር ቺሱ ያራዳር ቺሷ ቀብራራነ ቺሷ ብዙ ብዙ ያራዳር ቺሱ ይህ የመጣው ኬት እንደሆነ ታውቃላችሁ። ጭሱ ጭሱ ዲጄ ፋቱ ጨዋ ነው ቀን ሱ ጭሱ ጭሱ ዲጄ ፋቱ ምንድን ነው እሱ? የተሰኘውን ነው ሳውት ዌስት ባይ ሳውት ዌስት ሳውት ዌስት የተሰኘ እንትን ፌስቲቫል አለ። ሁሌ ሂውስትን አውስትን አውስትን ቴክሳስ የሚካሄድ እና እሱ ላይ እንግዲህ የተገኘች አንድ ሙዚቀኛ ናት ና እሷን ነው የምንጋብዛችሁ በማስከተል ኢንተርቪው አድርገናታል። ትዕግስት ገሜ የተሰኘች የቪኦኤ ባልደረባ ተጉዛ ነበር ወደ ሳውዝ ባይ ሳውዝ ዌስት። ከዛ ላይ እንግዲህ ሜላትን ተሪዮ አድርጋታለች። ሜላት የምትለው እንስማ። ስሜ ሜላት ነው። እዚህ ኦስቲን ውስጥ ነው የተወልጀ ያደግኩት። እናትና አባቴ ከኢትዮጵያ በ በሰማንያ ውስጥ ነው ወደዚህ ሀገር የመጡትና ዘፋኝ ነኝ ሳደግ እናትና አባቴ ብዙ ጥላሁን ገሰሰ አስቴር አወቀ ምናምን ስለሚያጫውቱ እኔ በጣም ለምጄው ለምጄው ዘፈኔ ውስጥ ባልፈልግም አለ። ኢትዮጵያ ሄደሽ ታውቂያለሽ? አንዴ ብቻ ለሰርግ ነው የሄድኩት ለእህቴ ሰርግ እና የማስታውሰው ነገር ከአውሮፕላን ስንወርድ ሰው ሁሉ እኔን ይመስላል። ቀለማችን ምናምናችን አንድ አይነት ነው እና በቃ ዋው ላይክ ቤተ የሄድኩኝ መሰለኝ። በአጠቃላይ ሙዚቃሽ ምን ላይ ነው የሚያተኩረው? ፍቅር ነው ግን የሮማንቲክ ፍቅር ብቻ አይደለም። የቤተሰብም አለ የራስሽን ፍቅርም አለ። እና ፍቅር በጣም የሚያስፈልግ ነገር ስለሆነ በጣም የማምንበት ነገር ስለሆነ በሱ ነው ሁሌ የተማመንኩኝ በዘፍንም ዘፍ ነው። ቤተሰቦቼ በጣም ነው የሚደግፉኝ። እናት አባት፣ አጎቶቼ፣ ከዘኖቼ ምናምኖች፣ ሁሉም እዚህ ያሉት አበሾች፣ ኢትዮጵያዊዎች በጣም ይደግፉኛል እና በጣም በጣም የማመሰግነው ነገር ነው። በነሱ ሰፖርት ብዙ እንትን ራሴን እንድቀጥል ያደርገኛል። ግን አንድ ዘፈን አለችኝ እነኝ የሚባል እና በሙሉ በአማርኛ ነው ኢንስትሩመንትም የለውም በድምፀ ብቻ ነው የሰራሁት። እና ዘፈኑ ስለ አያቶቼ ነው። አያቶቼ በአባቴ በኩል አዲስ አለም ነበር የምትለኝ፣ በእናቴ በኩል ደግሞ መውደድ ነው የምትለኝ። እና ሁለቱም አርፈዋል። ግን አንድ ቀን በቃ የሆነ ነገር በአማርኛ መዝፈን እፈልጋለሁ ብዬ ተመኘኩ። በቃ እና ዘፈኑ እየመጣልኝ፣ መውደድ ነኝ፣ አዲስ ዓለም ነኝ፣ በፍቅር በፍቅር ምመራ ነኝ፣ ከተሰጠሽ ስም ተነስተሽ እንደዛ ነው የተሰማኝ። በቃ እና ስንት አልቅሻለሁ። ስቴጅ ላይ ስወጣ ቢኮዝ ይሄ ዘፈን ብዙ እንትን ክብደት አለው ልቤ ላይ አብዬ ስሜን ስትጠራ እስካሁን ያልተሰማ ይህ ትልቅ ስራ አይከብደኝ በፍቅር ምመራ አዲስ አልምነይ online <laughs> magnet uh, behold melat na baza wada video እንግዲህ አስደመጥቋችሁ ሜላት ትባላለች። ቢሆልድ ሜላ ዳጋም ገብታችሁ ተከተሏት። ኢትዮጵያዊ ሙዚቀኛ ናት። እዚ ሀገር የተወለደች ሳውት ባይ ሳውት ወት የተሰኘው ፌስቲቫል ላይ እንግዲህ ሙዚቃዋን ስታቀርብ አግኝታት ትግስት ግንም የነበረች የላክችልን ይህን ዘገባ በጣም እናመሰግናለን። ፕሮግራማችን ይቀጥላል። ሰፖርት ማድረግ ጥሩ ነው። ወጣቶችን ወጣት የነብር ጣት ይባላል አይደል? ልጅናቲ አጨብጭበልናል ፌስቡክ ላይፍ ላይ ታይዚያ ከም ሄሎ ብላለች። ሎ ዳዊት አስራት እኔው ደግሞ ሜካስ ፊል ላይክ ዌራት ሆም ዲጄ ቫቱ ዋንላ ብሎናል። ይመቸን አሪፍ አሪፍ ሙዚቃዎች ይለቀቃሉ። አስተያየቶቻችሁን ስጡን። ፕሮግራማችን ይቀጥላል። በማስከተል የምንጋብዛችሁ ሙዚቃ አዲስ ሙዚቃ ነው። ሚኪ ጎንደርኛ ና ያሬድ አብረው ያቀነቀኑት ሙዚቃ ነው። ሸጌ ይሰኛል። እሱን ሙዚቃ ወደ እናንተ አደርሳለሁኝ። ማስተናግዳችሁ ዲጄ ፋቱ ነኝ። ፕሮግራማችን ጋቢና ቪኦኤ ነው። አርብ ደግሞ ጋቢና ሙዚቃ ነው የምታደምጡት። ጆርዳንን ቤክስ ናቸው ሙዚቃውን የሰሩት። ከዲጄ ፋቱ ጋቢና ቪኦኤ ሸጌ ይቀጥላል። anu masi wo ya shake anu masi wo ya cambira finza anu masi wo ya anu masi wo ya shake anu masi wo ya cambira finza anu masi wo Am alive, malolo. Kalbi ma beko manaj malo. Lipema chin below. Teka gallo tulun tulu. Shagene shagene shagene shagene shagene shagene shagene I'm going to go i going to go to to the i going to Baba, what is music? the ah, yeah. <speaking in Spanish> Jackie, Anumasi, can be rough in the back I'll be my better man as my little bit. My sin to do them till the skin is a The guinea is a guinea again. The a guinea again. The guinea is a guinea again. I see a at you And ተመልሰን መተናል፣ ማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ አስተያየቶቻችሁን እየተቀበልን ነው ያለ ነው። ቪኦኤ አማሪክ ላይ ፌስቡክ ኦዲዮ ላይቭ አድርገነዋል። ፕሮግራማችን ይቀጥላል። ያው እንዳልኳችሁ አርብ ነው። አርብ ደግሞ ጠንደይ ጠንደይ ጠንደይ ሙዚቃ የምታደምጡበት ቀን ነው። ጸገነት ኃይለማርያም ትሰኛለች። ማሄናንዶ የተሰኘ አሪፍ ሙዚቃ አሪፍ የቪዲዮ ክሊፕ ሰርታለች። አሪፍ ሙዚቃ ከአስቄ ጋር እሱን ወደ እናንተ አደርሳለሁ። ዲጄ ፓቱኒ አብራችሁኝ ቆዩ። ጋቢና ቪኦኤ ላይ ተከተሉን። ሀሽታግ ጋቢና ቪኦኤ ሀሽታግ ዲጄ ፓቱ ለስ ጎ I want our body that <imitation> a bark as I want as out, out, ጸገነት ና ያስደመጥኳችሁ የአዲስ ያወጣችሁ ሙዚቃ ነው። ሆፕ ሚውዚክ ዳት ካም ላይ ሆፕ ሚውዚክ ሆፕ ሚውዚክ ዩቱብ ፔጅ ላይ ብትገቡ ታገኙታላችሁ። በማስቀጠልም እንግ ጋብዛችሁ አቦች ነው አቦች እንግዲህ በተለያዩ ኦሮሚኛ ኦሮሚኛ ኦሮሚኛ ሙዚቃዎች ታውቃላችሁ። ኦሮሚኛ ሰሚራ የተኘውን ደግሞ ሙዚቃውን ጋብዛችኋለሁ። ዲጄ ፋቱ ነኝ። ጋቢና ቪኦኤ ነው የምታደምጡት አር ሰሚራ lucky like samira Samira. Ah, ah, አድማጮቻችን እንዳደመጣችሁ ተያቦች ዘለቀ ዜማ ነው ስሚራ ጊፍቲ ስሚራ ስሚራ ፕሮዲሰሪ ሞክቤል እና ኢንጂነሪ ደግሞ ሲድራቅ አብረውኝ አሉ ዲጄ ፋቱነኝ ቴዲዮ ቴዲዮ አዲስ አልበም አውጥተዋል ከእሱ ላይ አንድ ድድገማችሁ ውስጥ በጣም ደስ የሚል ነው የአሪንቢ ሂፕሆፕ አይነት ነገር ነው ከዚጊ ዛጋ ጋር አብሮ ነው የሚያቀነቅነው ወሬ ይሰኛል ደስ

kaziba fitte yalle fonater sa tewaach nich bkamiswa ana kata le bisota rasle swa tewa de letchim swa de letchim tewa de letchim en alzare kante gara na geddeg mukalela net fikr sai hon swa betam g

እሱ ሙዚቃ ነው እንግዲህ በመጋበዝ መሰናበታችሁ ስላዳመጣችሁ በጣም አመሰግናለሁ። ዲ ጄ ፋቱ ነበርኩኝ። ኢንስታግራም ላይ፣ ፌስቡክ ላይ፣ ትዊተር ላይ ዲ ዲጄ ፋቱ ብላችሁ ብትከተሉኝ በጣም ደስ ደስ ደስ ይለኛል። ፕሮግራማችንን እንግዲህ አብረኝ ሲያግዙኝ የነበረ ሲድራቅና ሞቅቢል ነበሩ። በዚህ ጨርሰናል። መልካም ቅዳሜ ና እሁድ Chau China, Santa Hushlepin be searching Larado, yet